የምስራቅ አፍሪቃ የልማት በይነ መንግስታት ድርጅት በምህጻሩ ኢጋድ በጎርጎረሳዊው 1986 በኢትዮጵያ ኬንያ ሱዳን ሶማሊያ ጅቡቲ ና ዩጋንዳ የተመሰረተ ነው ቆይተው ደግሞ ኤርትራ ና ደቡብ ሱዳን ነጻ ሀገር ሲሆኑ ድርጅቱን ተቀላቅለዋል ኤርትራ ከ2007 እስከ 2011 ዓ.ም የሶማሊያ አክራሪ ኃይሎችን ትደግፋለች በሚል ከድርጅቱ ታግዳ የቆየች ሲሆን በ2017 ደግሞ ሀገሪቱ ከድርጅቱ ራሷን አግልላለች ኢጋድ መሪዎቹም በዙር የሚመርጥ ሲሆን ቀድሞው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ከወቅቱ የኬንያ ፕሬዚዳንት ሙዋይ ኪቫኪ በጎርጎርሳዊ 2010 ዓ ም የሊቀመንበርነቱን ቦታ ተረክበው መርተዋል። እሳቸው ከዚህ ዓለም በሞት ከተለዩ በኋላ የተኳቸው አቶ ኃይለማርያም ደሳለኝም በሊቀመንበርነት ቀጥለዋል። በአሁኑ ወቅት ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ድርጅቱን በሊቀመንበርነት እየመሩ ይገኛሉ። በ2016 የሊቀመንበርነቱን ስልጣን ሱዳን መያዟ የሚጠበቅ ቢሆንም የወቅቱ የሀገሪቱ ፕሬዚዳንት ኦማር አልበሽር በዓለም አቀፉ ፍርድ ቤት የሚፈለጉ በመሆናቸው የእሳቸው መመረጥ የምዕራባውያንን ድጋፍ ያሳጣል ከሚል ስጋት ሳይመረጡ መቅረታቸው ይነገራል። የኢጋድ የዋና ጸሐፊነትና የሊቀመንበርነት ቦታ እጩዎች ይፋ ከተደረጉ በኋላ በአባል ሀገራቱ መራሄ መንግስታትና ርዕሳነ ብሔራት ይሁንታ ካገኘ በኋላ የሚጸድቅ ነው። ድርጅቱ ባለፉት ሶስት አስርተ ዓመታት ይህንን ምርጫ በስምምነት ሲያካሄድ የቆየ ሲሆን ከቅርብ ጊዜ ወዲህ ግን ቅሬታ እየተሰማ መሆኑን የተለያዩ ዘገባዎች ያሳያሉ። በተለይ የወቅቱ ሊቀመንበር ዶክተር አብይ አህመድ የቀድሞውን የውጭ ጉዳይ ሚኒስቴር ዶክተር ወርቅነህ ገበየሁን የድርጅቱ ዋና ጸሐፊ አድርገው ሊሾሙ ነው የሚለው ጭምጭምታ ከተሰማ ወዲህ በአባል ሀገራቱ ቅሬታ መፈጠሩን ዘኢስት አፍሪካን የተባለ የኬንያ ጋዜጣ በቅርቡ ዘግቧል። ሌላው ዘ ኔሽን የተባለው የኬንያ ጋዜጣ በበኩሉ በድርጅቱ በዙር የሚደረገው የመሪዎች ምርጫ ተጥሷል የሚሉ ቅሳ መቅረቡን ሰሞኑን አንድ የሶማሊያ ዲፕሎማትን ጠቅሶ ዘግቧል። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ መምህር የሆኑት ፕሮፌሰር ካሳሁን ብርሃኑ ጉዳዩ እውነት ከሆነ በአባል ሀገራቱ ጥሩ ስሜት አይፈጥርም ይላሉ። የጋድን የመምራቱ ጉዳይ ሴክሬታሪያቱን ማለት ነው በተባለው ወደ አሁንም ወደ ሌላ የኢትዮጵያ ተሿሚ የሚመጣ ከሆነ አንደኛ ጠቅላይ ሚኒስትር ብቻ አይደለም የሚሸሙ ወይም የጋድ ሊቀመንበር ብቻ አይደለም የሚሸሙ፣ ስምምነት ነው የሚደረገው። ቢደረግ እንኳን በስምምነት ቢደረግ ኢትዮጵያ ሊቀመንበርነቱን፣ የሚኒስትሮች ምክር ቤት ሰብሳቢነቱን Axay karl aso ti nanyazar? Ch mouths say toterum የቀጠናውን ሀገራት በማቀራረብ እና በመሸምገል ረገድ ውጤታማ ስራ አልሰራም በሚል በዓለም አቀፍ ታዛቢዎች ዘንድ የሚታማው ኢጋድ ላለፉት አስር ዓመታት ደቡብ ሱዳንና ሶማሊያን በሚመለከት ለአስቸኳይ ጉዳዮች ከሚደረጉ ስብሰባዎች ውጭ መደበኛ ጉባኤውን እያካሄደ አይደለም በሚል የሚተቹ መኖራቸውንም ጋዜጦቹ ጽፈዋል። ፕሮፌሰር ካሳሁን ትችቱ ትክክል ሊሆን እንደሚችል ጠቅሰው የድርጅቱን የድክመት ምክንያቶች ይዘረዝራሉ። ቀድሞ ነገር ራሱን እንኳን በጣም በጸና መሰረት ላይ ያቆመው በፋይናንስ በሰው ኃይል በቴክኒክ በመሳሰለው በሎጂስቲክስ በመሳሰለው የጠናከረ ሁኔታ የለም። ከዚህ አልፎ ደግሞ በሌሎች ላይ አለ አይደል ከክፍለ አህጉሩ ከአህጉሩ ውጭ ባሉ ኃይሎች ዳታና ድጋፍ በአብዛኛው የሚንቀሳቀስ ድርጅት ነው። አባል ሀገሮቹ በሚገባ እየረዱት አቅማቸው በሚችለው መጠን እየረዱት አይደለም። ስለዚህ እንደዚህ ባለ አቋም ላይ የሚገኝ ድርጅት ያስቀመጣቸው መርሃ ግብሮች ሁሉ ወደ ስራ ይለውጣል ብሎ መጠበቅ ያስቸግራል። ኢጋድ በአዲስ ጉልበትና መንፈስ ለክፍለ አህጉሩ ማበርከት የሚጠበቅበትን ስራ እንዲያበረክት አባል ሀገራቱ ለሚያወጧቸው ሕግ ተገዢ መሆንና ለድርጅቱ በቁርጠኝነት መስራት ወሳኝ መሆኑን ጠቁመዋል። የድርጅቱ የዋና ጸሐፊነት ቦታ ከጎርጎርሳውያኑ 2000 ዓ ም እስከ 2008 ዓ ም በሱዳኑ ዶክተር አታላ በሽር ተይዞ የቆየ ሲሆን ከ2008 ዓ ም ጀምሮ ደግሞ በኬንያው ማህቡብ ማሊም ተይዞ ይገኛል። ድርጅቱ በመጪው ታህሳስ መጨረሻ በኬንያ ስብሰባ የሚያካሂድ ሲሆን አንዳንድ ዘገባዎች እንደሚጠቁሙት ሊቀመንበሩ ዶክተር አብይ አህመድ ቀጣዩን ዋና ጸሐፊ ለመሾም አባል ሀገራትን ያግባባሉ ተብሎ ይጠበቃል።